ተከታዩ የመጽሔት ርዕስ የእንግሊዝን ከአውሮፓ ህብረት መውጣትና በአባልነት መቀጠል ህዝበ ውሳኔ ውጤትና አንድምታ የሚመረምር የትንታኔ ዘገባ ነው። ለትንታኔው የረጅም ጊዜ የለንደን ነዋሪ የነበሩትንና በአሁኑ ወቅት በደቡብ አፍሪካ ብሔራዊ የምርምር ተቋም ተመራማሪ የሆኑትን ፕሮፌሰር ማሞ ሙጬን ጋብዘናል። አሉላ ከበደ ነው ያወያያቸው። ወደ ዝግጅቱ። ፕሮፌሰር ማሞ ሙጬ ለወራት ከዘለቀ ክፉኛም ያከፋፈለ የሁለት ወገን ዘመቻ በኋላ እንግሊዛውያን ዛሬ አገራቸው ከአውሮፓ ህብረት ጋር ትቆይ ወይስ ትውጣ በሚለው ታሪካዊ ህዝበ ውሳኔ ድምፃቸውን ሲሰጡ ውለዋል። በአስራ ሁለት ክልሎች የተካሄደው ይህ ምርጫ ውጤቱ ቆጠራው እንደተጠናቀቀ በነገ እለት ይፋ ይደረጋል ተብሎ ይጠበቃል። የግራና ቀኝ መከራከሪያ ሀሳቦችን ይዘው ክፉኛ እየተከራከሩ ያሉ ወገኖች አሉ። እንዲያውም ባለፈው ሳምንት አንዲት የፓርላማ አባል በነብሰ ገዳይ ጥይትና ስለት ተገድለዋል። እስኪ ከመሰረታዊው ጥያቄ እንነሳ። ከአውሮፓ ህብረት መውጣት የሚለው ሀሳብ በራሱ ምንድን ነው? እንግሊዝ ከአውሮፓ ህብረት ወጣች ማለት ምን አይነት አንድምታ አለው? ጥሩ ጥያቄ ነው እና ደግሞ በዓለም ላይ እንደ ትልቅ ችግር ሆነው የቀረበ ጥያቄ ነው እና እንግሊዞች ወጡም አልወጡም እንኳን ከአውሮፓ ጋር ከዓለም ጋር መቼም መለያየት አይችሉም። አንደኛ ነገራቸው ምንድን ነው? የእነሱ ቋንቋ የአለም ቋንቋ ሆኖላቸዋል። ሁልጊዜ መገናኘታቸው አይቀርም። አሁን የእነሱ ትልቁ ችግራቸው ምንድን ነው? ነጻ ሰው የሰራተኛው እንቅስቃሴ በነጻ ስለሆነ ብዙ ከምስራቅ አውሮፓ ብዙ ሰው እየመጣ ብዙውን ስራ ያዘባቸው እና እዛ ላይ በተለያየ መንገድ ህዝቡ ስራ ወሰዱብን እና ጎዳንም፣ ከዚህ ጋር የተያያዘ ነው አብዛኛው። ሌላው ደግሞ ባህላችንም እንትን አለው ነው አሁን ለምሳሌ የውጭ ሀገር ሰው ለምሳሌ ሲመጡ ብዙዎቹ ልጅ ይወልዳሉ ፈረንጅ ወይ አንድ ልጅ ወይ ሁለት ልጅ ነው የሚወልደው እነሱ በባህላቸውም በዛ አርገው ይወልዳሉ በጥቅም ደረጃ ስታየው ቤት ይሰጣቸዋል ሲስተሙ እንደ አሜሪካ አይደለም እንደ እናንተ ብዙ ልጅ ካለህ በልጅ መጠን ቤት ይሰጡሃል ድጎማውም ይሰጣል ድጎማው ደግሞ እኩል ነው እና ይሄን ሲያዩ ይሄን ሁሉ ለፍተን ይሄን ሁሉ ሰርተን እነዚህ ሰዎች መጥተው ወሰዱብን። ሌላው ደግሞ ቁጥራቸው እየበዛ ሲሄድ እኛም ወደ ታች እንሆናለን፣ ቁጥራችን ያንሳል። እና ከዛ በኋላ እንግሊዝ ሊጠፋብን ነው ነው እውነትም ይሁን አይሆንም ይሄ አይነት ይዞታ ነው። በተለይ ቀኝ አክራሪ ወገን የሚያዩ ምንድን ነው እንግሊዝ በዚህ መንገድ ከቀጠል እንግሊዝ ሊጠፋብን ነው፣ ዞራ ዞራ የውጭ ሕዝቦች በቃ ሊቆጣጠሯት ነው እና ይሄ ከመሆኑ በፊት እኛ ራሳችን ጠንቀቅናል የሚል ነው አሁን ለብቻ ንሆን የሚለው እና እንዳልከው በጣም ተከፋፍለዋል ሌላው ግን ከፖላንድ ከሃንጋሪ ቸኮስሎቫኪያ ከሁሉ ይሄ ምስራቅ የምትለው አውሮፓ ብዙ ሰው አለ ወደ እንግሊዝ ሀገር የመጣ አሁን ኦክስፈርድ ሰርከስ ብትሄድ እንግሊዝ ሀገር እንግሊዝኛ አደለም የምሰማው ጠቅላላ የውጭ ሀገር ቋንቋ ነው የምሰማው የሌላው አገር ባህል፣ አኗኗር ቋንቋ ይበልጡን እየተጫነን ነው፣ የኛ ማንነትና የአኗኗር ዜቤያችንም እየተቀየረብን ነው የሚለው ስጋት ሰሞንኛው በተለይ ሶሪያን ከመሳሰሉ ከመካከለኛው ምስራቅ ሀገሮች በከፍተኛ ቁጥር ከሚፈልሰውና አውሮፓን ካስጨነቀው ግዙፍ ፍልሰት ባሻገር አውሮፓ ውስጥ ራሱ ከአንዱ ወደ ሌላ ስራ ፍለጋ የሚመጣው ህዝብ ፈጥሮብናል ያሉት ጫና ላሳሳቢ ተጨማሪ ስጋቱ ምክንያት መሆኑን ገልጠዋል። ፕሮፌሰር ማሞ ይሄ ስጋት እንግሊዝ ላይ ሊፈጥረው ከሚችለው በኢኮኖሚ በፖለቲካ መረጋጋት ከሌሎች ጋር ባላት ህብረት በአውሮፓ ህብረት ውስጥ ከነበራት ተጽዕኖ አድራጊነት ሚና አንጻር የምታጣውስ ምንድን ነው? እንደ ሀገር እስኪ እነሱንም በመጠኑ ይፈትሹ። ዋናው ነገር ምንድን ነው? አሁን እንግሊዝ ከአውሮፓ ጋር መሆኗ ጥሩ ነው። ለእንግሊዝ ግን ችግሩ ምንድን ነው? ይሄን ከኢኮኖሚው እድገትም ሆነ የሚገኘው ጥቅም ለህዝቡ እንዴት ነው እንዴት ነው የሚደርሰው? ለማን ነው የሚደርሰው? አንድ አይነት ነገር አይደለም። ለምሳሌ እኩልነት እኩልነት የለም እና ማን ነው የሚጠቀመው ሲባል እንግዲህ ሀብታሞቹ ውጭ ሀገር ሆነው በጣም ሀብታም እየሆኑ ከሄዱ እንደዚህ እያለ ከሄደ እንግሊዞች ሊሰማቸው ይችላል ማለት መካከላቸው ይሄ ነው ችግር ያለው ይመስለኛል። እና አገሩ የእኩልነት እንትን የለውም። ሁሉን እኩል ተጠቃሚ አያደርግም። እንግሊዝ ውስጥ የተወሰኑ ወገኖች ናቸው ሊጠቀሙ የሚችሉት፣ በህብረቱ ደግሞ ተጠቃሚ በርካታ ሀገሮች አሉ። በሚዛን ሲታይ ነው የሚሉን። ልክ ነህ። መልካም ፕሮፌሰር ማሞ፣ ምናልባትም የስደትና የፍልሰት ጉዳይ ትልቅ ሚና አለው እና በዚህ ውሳኔ እንግሊዛውያን በፈጠረባቸው ስጋትና ጥቅም አጥተናል፣ ሌሎች እየወሰዱብን ነው በሚለው እስኪ አፍሪቃውያን ምናልባትም እንደ አህጉር የሚያሳስባቸው ይበልጡን ብዙ ስደተኛ እንግሊዝን ጨምሮ ወደ አውሮፓ ተ የተለያዩ ሀገሮች የሚልኩ የአፍሪካ ሀገሮች ሁኔታ አንጻር ይህ ውሳኔ ምን አንድምታ ሊኖረው ይችል ይሆን? ይኸው ጥያቄ ደግሞ በእንግሊዝ ሀገር ብዙ ጊዜ ለቆዩ እና የዜግነት መብት ያገኙ እንደ ዜጋ የጥቅሙ ተካፋይ በሆኑ የሌሎች ሀገሮች ዜጎችስ ላይ ምን ተጽዕኖ ያሳድር ይሆን? መጨረሻ ብናደርገው። አዎ፣ ጥሩ ጥያቄ ነው። አሁን ይሄ አንድነት የሚባለው ነገር ከመጣ በኋላ ብዙ ብዙ ህዝቦች በተለይ ከምስራቅ አውሮፓና ከሚድል ኢስት ከመካከለኛው ምስራቅ ከየቦታው ሰው መምጣት ጀመረ። የመካከለኛው ምስራቅ ይሄ አሁን የምታየው ችግር ጋር ተያይዞ ነው። ሀገሮች እየፈረሱ ሲመጡ እነ ኢራቅ፣ እነ ሲሪያ፣ እነ ሊቢያ እንደምታየው። አንዳንድ ጊዜ ደግሞ እኛማ አካባቢ ብዙ ሰዎች መሄደዋሉ። ባህሩ ላይ ታያለህ። እሱ ነገር ሁሉ አለ። እና ይሄ ሁሉ እየመጣባቸው አሁን ችግሩ ምንድን ነው? እዛ ውስጥ የኖረው ህዝብ ለምሳሌ ኢትዮጵያውያን በለው፣ ሌላውም ሆኖ ብዙ ጊዜ የቆየው ዜግነት ያገኘው ሁሉ ልክ እንደ እንግሊዝ ነው የሚሰማው። መጥተው ቦታችን ወሰዱት፣ መጥተው ስራችን ወሰዱት። እየቀሙን ነው አዲስ የሚመጡት ያን ድል ያሳጡኛል ብሎ ነው የሚያስበው። እንደሱ ነው የሚያስበው። አንዳንዱን ደግሞ ይወስዱበታል። ለምሳሌ ባለታክሲ ከሆነ እነዛ መተው በቀላሉ ይወስዱበታል። ሱቅ ካለው ሌላ ሱቅ ከፍተው ይሄ ችግር ስላለ ምን ይላሉ? ቢቀርብን ብንለያይ ይሻላል ብለው የሚመርጡ ነው የሚመስለኝ። እነሱ መልካም በርከት ያሉ ጉዳዮችን ይመለከት በአውሮፓና በእንግሊዝ ብቻ ሳይወሰንም የሚያሳድረውም ተጽዕኖ መጠነ ሰፊና ወዲህ አትላንቲክን ተሻግሮ ከአሜሪካ ጋር ባለ ግንኙነት ዓለም አቀፍ ገጽታ የንግድ ሁኔታዎችን ሁሉ ይመለከታል። ነገ ውጤቱ ከታወቀ በኋላ በሆነው ነገር ላይ የሚከተል ውይይት እናቀርባለን። ለአሁኑ ግን አመሰግናለሁ ጊዜ ርስጥልኝ። አንተንም፣ እናንተም አለምን ጥሩ አድርጎ ማስተዋወቅ ማስተማር ጥሩ ነው። ቀጥሉበት።